የአዲስ አበባ ማረሚያ ቤት የሴቶች ዘርፍ ጥበቃ በነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ማህሌት ካሳይና ኤዶም ጥላሁን ላይ የተፈጸመ በደል የለም ሲል ለፍርድ ቤት መልስ ሰጥቷል። አቃቤ ሕግ ደግሞ የተከሳሽ ጠበቆች በማስረጃነት የተሰነዘረው ሲዲ እንዲሰጣቸው የጠየቁትንም ፍርድ ቤቱ ውድቅ እንዲያደርገው አመልክቷል። ፍርድ ቤቱም ለውሳኔ ቀጠሮ ሰጥቶ ተነስቷል። መለስካቸው አመሃ። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሰረት በእነ ሶሪያና ሽመልስ የክስ መዝገብ አቃቤ ህግ በሽብር ወንጀል ክስ ካቀረበባቸው ጦማርያንና ጋዜጠኞች መካከል መሐሊት ፋንታሁንና ኤዶም ካሳይ በጠበቆቻቸው አማካይነት በወህኒ ቤቱ አስተዳደር ተፈጽሞብናል ብለው ላቀረቡት አቤቱታ የወህኒ ቤቱን አስተዳደር መልስ ለመስማት ነበረ። ተከሳሾቹ ያቀረቡት አቤቱታ እንደሚለው ሁለቱ ሴት እስረኞች ከሌሎች እስረኞች በተለየ ሁኔታ በዘመድ ወዳጆቻቸው የሚጠየቁበት ጊዜ በእጅጉ አጭር ነው። ሌሎች እስረኞችን ወዳጅ ዘመዶቻቸው አለምንም ገደብ ሲጠይቋቸው፣ ሁለቱን እስረኞች ግን የቅርብ ዘመዶቻቸው ብቻ እንዲጎበኟቸው ይደረጋል። የተከሳሾቹ ጠበቆች እንዳቀረቡት ክርክር ከሆነ ለመጠየቅ ከተመዘገቡ በኋላ ተከልክለው የተመለሱ የተከሳሾች ጎብኚዎች ዝርዝርም አላቸው። ዛሬ የአዲስ አበባ ማረሚያ ቤት የሴቶች ጥበቃ ዘርፍ ማስተባበሪያ አስተዳዳሪ ሱፐርኢንቴንደንት ቤተ እግዚአብሔር ገብረ ሚካኤል ለፍርድ ቤቱ ቀርበው እንዳስረዱት ይህ ድርጊት ፈጽሞ አልተደረገም ብለዋል። ማረሚያ ቤቱ ለቀረበው አቤቱታ ትናንት የካቲት 24 ቀን 2007 ዓ.ም መልሱን በጽሑፍ ማቅረቡን ገልጸው ታራሚዎቹ እንደ ማንኛውም ታራሚ በየጊዜው ከዘመዶቻቸው ጋር እየተገናኙ ናቸው ሲሉ መልስ ሰጥተዋል። ከተከሳሽ ጠበቆች መካከል አቶ አምሃ መኮንን ለፍርድ ቤቱ እንዳስረዱት ጉዳዩ አዲስ እንዳልሆነ እና ለወራት የዘለቀ እንደሆነ አስታውሰው ከማረሚያ ቤቱ ኃላፊዎች ጋር ተነጋግረው ገደቡን እንደሚያነሱ ተስማምተው እንደነበረ ለፍርድ ቤቱ ገልጸዋል። የቀረበው ጥያቄም ታራሚዎቹ እንዲጎበኙ ይፈቀድላቸው የሚል እንዳልሆነና ጥያቄው በታራሚዎቹ ላይ የተለየ ገደብ አይጣልባቸው የሚል እንደሆነ ለፍርድ ቤቱ ተጨማሪ ማብራሪያ ሰጥተዋል። በመቀጠልም ፍርድ ቤቱ ተመለከተው በነሶልያና ሽመልስ መዝገብ የተከሰሱት ጦማርያንና ጋዜጠኞች ጠበቆች ለፍርድ ቤቱ ቀደም ብለው ባቀረቡት ማመልከቻ አቃቢ ሕግ በማስረጃ ዝርዝር ከገለጻቸው መካከል አስራ ሁለት ሲዲዎች እንዲሰጧቸው በመለከቱት ላይ አቃቢ ሕግ ያለውን መልስ መስማት ነበረ። አቃቢ ሕግ በሰጠው የጽሁፍ መልስ የተባሉት ሲዲዎች ለመኖራቸው አላስተባበለም። አክሎም ተከሳሾቹ ለዓላማቸው ማሳካያነት ሲጠቀሙባቸው የነበሩ መሆናቸውን ይገልጽና ማስረጃው ፍርድ ቤት ቀርቦ ድምፅ ከምስል በሚታይበትና በሚሰማበት ጊዜ አይተውና ተመልክተው አስተያየታቸውን ከሚሰጡ በስተቀር በፖሊስ ተይዞ የሚገኙ ኤግዚቢት ለተከሳሾች የሚደርስበት የሥነ ሥርዓት ሕግ የሌለ በመሆኑ ፍርድ ቤቱ አቤቱታውን ውድቅ እንዲያደርግለት አቃቢ ሕግ አመልክቷል። የተከሳሽ ጠበቆች ማስረጃውን ለማየትና አስተያየት ለመስጠት የጠየቁበት የሕግ አግባብ የሕገ መንግሥቱ አንቀጽ ሀያ ቁጥር 4 የተከሰሱ ሰዎች የቀረቡባቸውን ማንኛውንም ማስረጃ የመመልከት የቀረቡባቸውን ምስክሮች የመጠየቅ ለመከላከል የሚያስችላቸውን ማስረጃ የማቅረብ ወይንም የማስቀረብ እንዲሁም ምስክሮቻቸው ቀርበው እንዲሰሙላቸው የመጠየቅ መብት አላቸው ይላል። ፍርድ ቤቱ በሁለቱም ጉዳዮች ላይ ብይን ለመስጠት ለመጋቢት አስር ቀን 2007 ዓ.ም ቀጠሮ ቆርጧል። ጉዳያ በሌለችበት የሚታየውን ሶልያና ሽመልስን፣ በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ መሐሌት ፋንታሁንን፣ አጥናፉ ብርሃኔን፣ ዘላለም ክብረትን፣ አቤል ዋበላን፣ አስማማው ኃይለ ጊዮርጊስን፣ ኤዶም ካሳዬንና ተስፋለም ወለየስን አቃቢ ሕግ ከወራት በፊት የሽብርተኝነት ድርጊቶችን ለመፈጸም በማቀድ በማዘጋጀት በማሴርና በማነሳሳት ወንጀል ክስ የመሠረተባቸው እንደሆነ አይዘነጋም። ይኸው ፍርድ ቤት በእነ ዘላለም ወርቅ አገኘሁ የክስ መዝገብ የተከሰሱትን ሰዎች ጉዳይ ዛሬ ለማየት ቀጠሮ ሰጥቶ የነበረ ቢሆንም ፍርድ ቤቱ ቀጠሮ ለዛሬ መሆኑን በመዘንጋቱ ለነገ የካቲት 26 ቀን 2007 ዓ ም እንደሚያው ገልጾ ቀጠሮ ሰጥቷል። እነዚህም ተከሳሾች በቁጥር አስር ሲሆኑ ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው፣ ዳንኤል ሽበሽሽ፣ አብርሃም ደስታ፣ የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ናቸው። አቃቤ ሕግ ሁሉንም በሽብር ድርጊት ክስ መስርቶባቸዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዘገባው የተጠቀሰችውንና በሌለችበት የተከሰሰችው የክሱን መዝገብ በስሟ የሚጠራው የዞን ዘጠኝ የኢንተርኔት አምደኞች አባል ሶሊያና ሽመልስ ከዚህ ከዋሽንግተን ዲሲ ውሳኔውን አስመልክቶ አስተያየት ሰጥታለች። ሶሊያና ያነጋገረችው ሳሌም ሰለሞን ናት። እንግዲህ ሁለት ጉዳይ ነበረ ዛሬ ፍርድ ቤት ታየው የመጀመሪያው የሴት ጓደኞች ጓደኞቻችን የእስር ቤት አያያዝን በተመለከተ ነው። እና እውነቱን ለመናገር ብዙም አዲስ ነገር ሆኖ አላገኘሁትም፣ እኔም ያን ያህል አላስገረመኝም። የማረሚያ ቤቱ የእስር ቤቱ ምላሽ ይሄ እንደሚሆን እናውቅ ነበረ። ይሄ ጉዳይ እንግዲህ ከዚህ በፊት ሲታይ ከአሁን በፊት በነበረው ቀጠሮ ማረሚያ ቤቱ ትክክለኛ ሰው ባለመላኩ እንደገና ለዛሬ የተራዘመ ነው። ከዛ ፊት በነበረው ቀጠሮ ደግሞ የተሰጠው ቀጠሮ ጊዜ ረጅም በመሆኑ የነ ማህሌት እና የኤዶም ጠበቆች የተሰጠው ጊዜ ረጅም ነው እና አጭር ጊዜ ይታይልን የመብት ጉዳይም ስለሆነ ብለው መጠየቃቸው ይታወሳል። ስለዚህ ከዛ አንጻር ስናይ መጀመሪያው ችግሩ አሁንም እንደሚታየው በተደጋጋሚ በጣም ከፍተኛ መጓተት አለ። ይሄ ዋናው የፍርድ ሂደት አካል አይደለም፣ በተለየ ሁኔታ የሚታየ እነሱን አያያዙ ተመለከተ ያለ ይመካከል ነው እና ለሱ በጣም አጭር ጊዜ ሊሰጥ ይገባ ነበረ። ያው እየተጓተ እየተጓተተ መጥቷል። አያያዛቸውን በተመለከተ ማረሚያ ቤቱ አሁን በፍርድ ቤት ሲሆን ካደ እንጂ ከፍርድ ቤት ውጭ ባለው ሁኔታ ጠበቃውም እዛው ዛሬ እንደተናገሩት ከጠበቆች ራሱ ጋር ሳይቀር ተነጋግሮ ገደብ እንዳለ አምኖ ገደቡን ግን ለማላላት እንደ ማንኛውም ማረሚያ ቤት እስረኛ እንዲጠየቁ ብቻ ሳይሆን ገደቡን ለማላላትም ሳይቀር እንሞክራለን ሁላ ብለው ከዚህ በፊት በቃል አስተዳደራዊ ስምምነት ተሞክሮ ያልተሳካ ነገር ነው። ለወራት የቆየ ጉዳይ ነው። ይሄ ማህሌት በስድስት ሰው ብቻ ነው የምትጠየቀው። የእናቷ አባቷ ሁለት ወንድሞቿና ከዚያ ውጪ ሁለት ጓደኛ እንዲገባ ተፈቅዷል። እሱም አንድ ሰው ብቻው እንዲገባ ካልሆነ በስተቀር ያንን አይፈቅዱም። ተመሳሳይ ነገር ነው ለኤዶሆን የሚጠይቁት ቤተሰብ እናት አባትና እህቶቿ ናቸው። ስለዚህ ማረሚያ ቤቱ ከዛ ውጭ ያሉትን ሰዎች ዝርዝር አምጡ ብሎ ዝርዝር ሰጥተው የስም ዝርዝር አቅርበው በነዛ ዝርዝር መሰረት የሚመጡ ሰዎች ሳይቀር ተመልሰዋል። ግን እንደ ተለመደ ሁልጊዜ ማረሚያ ቤቶች እንደዚህ ነው የሚሉት። ፍርድ ቤቱም ከዚህ በፊት እንዳየነው ከሆነ ማረሚያ ቤት ይህን መብት ያስከብር፣ ማረሚያ ቤት ይህንን ነገር ያድርግ ከማለት በስተቀረ ከዛ ባለፈ ምናልባት ማስፈጸም ግፊቱ ምን ያህል ከፍተኛ እንደሆነ አናቅም። እንግዲህ ከዚህ በፊት የነበረ ሁኔታ የተለየ አይደለም። አሁንም እኔ በግል ላይ የተለየ ይሆናል ብዬ አልጠብቅም። ግን በማንኛውም መልኩ የፍርድ ቤት ሂደቱን ተከትሎ መሄድ የሚደረግባቸውን የመብት ጥሰት ለዋሳቦቅ ስላለብን ስላለባቸው ነው ወደ ፍርድ ቤት የሚመላለሱትም የማስረጃውን አስመልክቶ ግን እኔ የህግ ባለሙያ ነኝ፣ ራሴ ምና ትንሽ አስገርሞኛል። የሲዲ ማስረጃዎች አሉ፣ ነገር ግን አንሰጥም ማለት ምን ማለት እንደሆነ በጣም አስቸጋሪ ነው። ህገ መንግስታዊ መብትም ነው፣ በግልጽ የተቀመጠም ነው። ይሄ እንዲያውም ወደ የወንጀል ስነ ስርአትን መውረድ የለበትም ምክንያቱም የጽሁፍ ማስረጃ ከሰጠ የሲዲ ማስረጃ የማይሰጥበት ምን ምክንያት አለ? የተለየ በተለየ ሁኔታ የኦዲዮቪዥዋል ማስረጃና የጽሁፍ ማስረጃ የሰነድ ማስረጃ በተለየ ሁኔታ የሚታዩበት ነገር የለም። ጸረ ሽብር ጉም እሱን አይደግፍም። ጸረ ሽብር ጉም የምስክሮችን ዝርዝር ላይቀርብ ይችላል ግዴታ ላይቀርብ ይችላል ይላል ምክንያቱም እነዚህ የምስክር ዝርዝሮች ከቀረቡ ሽብር ላይ ህግ ላይ የሚመሰክሩ ሰዎች ናቸው። የሽብር ክስ ላይ ሊደርስባቸው የሚችል ጉዳት ይኖራል በሚል አሰምሽን ነው ህጉ ያንን የሚከለክለው። ነገር ግን ሰነዶች ለተከሰሱ ሰዎች የተከሰሱባቸውን ሰነዶች እና ማስረጃዎች አይሉም አይልም። እንግዲህ በጣም የመጨረሻው ስታንዳርድ እንግዲህ በጣም ጥብቁና ብዙ መብቶችን የሚጥፈው የጸረ ሽብር ህጉ ነው እና ከሱም በወረደ ሁኔታ ነው አሁን አጥቃቢ ህግ ይሄንን አልሰጥም ያለው። እንግዲህ ብይኑን አብረን እንሰማለን። ብዙም የተለየ ነገር ግን ያልጠብል